ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማ ጊዜር ነኝ መስታወት አረጋውም እዚህ አብረን ጋቢናለች ሰላም፣ እንደምናመሻችሁ የዛሬው ፕሮግራማችንን እናስተዋውቃችሁ ባለፉት ሁለት ዓመታት ከፍተኛ እድገት ያስመዘገበው የኢትዮጵያ ኢኮኖሚ በመጪዎቹ ሁለት ዓመታት መቀነስ እንደሚያሳይ የአፍሪካ ልማት ባንክና የተባበሩት መንግሥታት ድርጅት የልማት ፕሮግራም ትንበያ አመለከተ። ለዚህም የተሰጡ ምክንያቶች በወቅቱ በኤልኒኞ ምክንያት የተከሰተው ድርቅና ወቅታዊ የሀገሪቱ ሁኔታ መሆናቸውም ተገልጿል። እንደ አውሮፓውያን አቆጣጠር በ2014 የኢትዮጵያ እድገት 10.3 በመቶ ነበር። በ2015 ደግሞ 10.2 ነበር፣ በጣም በሚያስደንቅ ሁኔታ ያደገ። አሁን ይፋ የተደረገው ትንባያ ግን ይህ እድገት እየቀነሰ እንደሚመጣ ያሳያል። ለመጪዎቹ ሁለት ዓመታት 8.1ና 7.7 ከመቶ ይሆናል እድገቱ። የዩኤንዲፒ አጥኚ ኃይሌ ክብረት የሰጡት ትንተና ነው። ወቅታዊ የፖለቲካ ሁኔታ ግን ተጽዕኖ አያሳድርም ሲሉ የኢትዮጵያ ፋይናንስና ኢኮኖሚ ትብብር ሚኒስቴር ዴታ ተናግረዋል። ወቅታዊው የአገሪቱ ሁኔታ ከሚኖረው የእድገት ትንበያ ጋር ምንም አይነት ግንኙነት የለውም። በምርት ላይ በአገልግሎት ዘርፍ ላይ በኢንቨስትመንት በማኒፋክቸሪንግ ላይ ምንም አይነት ተጽዕኖ የለውም። በዛሬ ሁ እለት በዩናይትድ ስቴትስ መዲና በኢትዮጵያ የሚታዩ የሰብአዊ መብት ጥሰቶችን በተመለከተ በአካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰልፍ አካሂደዋል። እኛ ደግሞ ከዛ ሀገር ወጣን እንጂ አገራችን ከውስጣችን አልወጣም። መብታችን ነው። ፉል ራይት አለን ሙሉ መብት አለን። ለሀገራችን ለመሟገት፣ ለሀገራችን፣ ለህዝባችን፣ ለሚገደለው መናገር ሙሉ መብት አለን። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ስጥልኝ የጋቢና ቪኦኤ አድማጮች፣ ከዕለቱ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። በዛሬው ዕለት በዋሽንግተን ዲሲ በተለያዩ የኢትዮጵያ ማህበረሰብ አዘጋጅነት የኢትዮጵያ መንግስት የሚቃወም የአሜሪካ መንግስትን ድጋፍ የሚጠይቅ ሰልፍ እየተካሄደ ነው። የሰልፉ አስተባባሪዎች ለአሜሪካ ድምጽ እንደተናገሩት የኦባማ አስተዳደር ለኢትዮጵያ መንግስት የሚያደርገውን የገንዘብ ድጋፍ ተጠያቂነት ያለበት እንዲሆን ጠይቀዋል። ዝርዝሩ በኋላ ይቀርባል። ባለፉት ሁለት ዓመታት ከፍተኛ እድገት ያስመዘገበው የኢትዮጵያ ኢኮኖሚ በመጪዎች ሁለት ዓመታት መቀነስ እንደሚያሳይ የአፍሪካ ልማት ባንክና የተባበሩት መንግስታት ድርጅት የልማት ፕሮግራም ትንበያ ያመለከተ። ለዚህ ምክንያቱ በኤልኒኖ ምክንያት የተከሰተው ድርቅ መሆኑንም ተገምቷል። ወቅታዊ የፖለቲካ ሁኔታ ግን ተጽዕኖ አያሳድርም ሲሉ የኢትዮጵያ የፋይናንስና የኢኮኖሚ ትብብር ሚኒስተር ዴታ ተናግረዋል። እንደ አውሮፓውያን አቆጣጠር ከመስከረም ሶስት ጀምሮ ወደ ሰላሳ ሺህ የሚጠጉ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ መግባታቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ኮሚሽነሩ እንዳለው በቀን አንድ ሺህ ደቡብ ሱዳናውያን ኢትዮጵያ መግባታቸውን ቀጥለዋል። የሱዳን መንግስት ወታደሮች የኬሚካል ጦር መሳሪያዎች መጠቀማቸውን በርካታ የዳርፉር ነዋሪዎች የሞትና የአካል ጉዳት ደርሶባቸዋል። አምኒስቲ ኢንተርናሽናል ዛሬ እንዳስታወቀው የደረሰው ጥቃት በተመለከተ ዓለም አቀፍ የመብት ተሟጋች ቡድኖች እያጣሩት መሆኑን ዘግበዋል። ዩናይትድ ስቴትስ ራሷን ለመከላከል በአልሸባብ ታጣቂዎች ላይ የአየር መሳሪያ ድብደባ በሶማሊያ ማካሄዷንና ዘጠኝ ታጣቂዎች መግደሏን ገለጸች። በፔንታጎን የአየር መሳሪያ ድብደባው ትላንት ሮቢፋ ያደረገ ሲሆን የሶማሊያ ባለስልጣናት ግን በጋልካዮ ከተማ የተካሄደው ጥቃት ሀያ ሁለት የመንግስት ወታደሮችን ገድሎ አስራ ስድስት ማቁሰሉን ይገልጻሉ። አድማጮቻችን፣ ለሰዓቱ የተዘጋጀው ዜና እስካሁኑ ነበር። ወደ ቀረው የጋቢና ቪኦኤ ዝግጅት ላሸጋግራችሁ። ውንታን ለዜናው እናመሰግናለን የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል ሄኖክ ሰማግዜርና እኔም መስታወት አድራገው አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ ስ ስ አስቀድመን በመግቢያው እንዳልናችሁ በዚህ በዋሽንግተን ዲሲ በዩናይትድ ስቴትስ መዲና በተለያዩ የኢትዮጵያ ማህበረሰቦችና የሲቪክ ማህበራት አደራጅነት የፖለቲካ እንቅስቃሴ መሪዎች የተገኙበት ሰላማዊ ሰልፍ ተካሂዷል። በኢትዮጵያ ያለው የሰብአዊ መብት ይዞታና በአሁኑ ወቅት ያለው የጸጥታ ሁኔታ በእጅጉ ያሳሰባቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ትዕይንተ ህዝብ አካሂደዋል። ጽዮን ግርማ በዚህ በዝናብ እዛ ተገኝታ ነበረ ዘገባዋን ይዛ ትመጣለች። አዎ አሁን እንግዲህ ገና መምጣቴ ነው። ከዛ እስካሁንም ድረስ ሰላማዊ ሰልፉ ቀጥሏል። ጠዋት ነው ሰላማዊ ሰልፉ የተጀመረው፣ የተጀመረውን በካፒቶል ሂል መግቢያ ላይ ነው። እንግዲህ ሰላማዊ ሰልፉ ሲጀመር ተቃውሞንና መፈክርን በማሰማት ነበር ሲሆን እንግዲህ ድምጻቸውን ከፍ አድርገው በተደጋጋሚ ሲያሰሙ ነበር። ኢትዮጵያውያን በኒውዮርክ የተባበሩት መንግስታት ድርጅት ጉባኤ ላይ በተለያዩ አጋጣሚዎች በሙሉ ድምጻቸውን እያሰሙ ነው። ጥያቄዎቻቸው ምንድናቸው? ያቀረቡትስ በተለይ ለኦባማ አስተዳደር ባለስልጣናት ጥያቄዎች ካሉ ምን ነበሩ ያሉ አው እንግዲህ እዛ የሰልፉን አስተባባሪዎች ጠይቂያቸው ነበረ እንደዚህ አይነት ተደጋጋሚ ሰልፎች ይደረጋሉ ና በቅርብ ጊዜም ተደርጎ ነበር ሰልፍ ለምንድን ነው ዛሬም በድጋሚ ሰልፍ ያደረጋችሁት ምንድን ነው ስ የምታመጡት ምንድን ነው ስ ጥያቄያችሁ የሚል ነገር አንስቼ ላቸው ነበር እንደዚሁም በመፈክራቸው ሲያሰሟቸው የነበሩት ነገሮች በኢትዮጵያ ግድያ ይቁም ተማሪዎች እየታሰሩ ነው ተማሪዎች ሀይሎች መታሰራቸው ይቁም። እንደዚሁም የታሰሩትን የኦሮሞ ማህበረሰብ ተቃውሞን የሚመሩት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር የነበሩት አቶ በቀለ ገርባ፣ ኦልባና ሌሊሳ በጣም በርካታ የሆኑ የእስረኞችን ፎቶዎች በመያዝ እነሱ የታሰሩትን እስረኞች በሙሉ የኢትዮጵያ መንግስት ሊፈታ ይገባል፣ በኦሮሚያ ክልል የሚደረገው ለአስር ወራት የተደረገውን ተቃውሞ ተከትሎ የሚደረገው ግድያ ይቁም፣ በኮንሶ የሚደረግ ግድያ ይቁም፣ በአማራ የሚደረገው ግድያ ይቁም፣ እንደዚሁም በጋምቤላ የሰብአዊ መብት ጥሰቶች፣ ነጻነት የኢትዮጵያ ህዝብ ፈልጋል። የፍሪደም ይፈልጋል። በሁሉም አካባቢዎች አው ነጻነት ይፈልጋል እና ነጻነት ሊያገኝ ይገባል የሚሉ ናቸው መፈክሮቹ። ለኦባማ አስተዳደር የቀረበው ጥያቄ ደግሞ የኦባማ አስተዳደር የኢትዮጵያ መንግስት ዲሞክራሲያዊ ነው በሚል የሚሰጠውን የገንዘብ ድጋፍ ሊቆጣጠር ይገባል። ምክንያቱም ከኦባማ አስተዳደር የሚሰጠው የገንዘብ ድጋፍ ለጥይት መግዣ እየዋለ ነው፣ ልጆቻችንን ለመግደያ የሚሆን ጥይት መግዣ እየዋለ ነው የሚል ነገር ነው ያነሱት። እንግዲህ ሰልፉ ያስተባበሩት እንደነገሩኝ ከሆነ የተለያዩ የማህበረሰብ አካላት አንድ ላይ ሆነው ነው፣ በአንድነት ሆነን ነው ያሉት። ከተለያየ ስቴት የመጡ አሉ፣ ከቴክሳስ የመጡ አሉ፣ ከአትላንታ የመጡ አሉ። እንደዚህ በትብብር ሆነው ግፊት ለማሳደር ነው ሴኔቱ ግፊት አድርጎ የኢትዮጵያ መንግስት ግድያውን እንዲያቆም ለማድረግ ነው ብለው ነበር። እና አስተባባሪዎቹ ማን ናቸው ብዬ ጠይቄው ነበረ። ከአስተባባሪዎቹ አንዱ የሸቴ ዋቆ ይባላል። አጠር ያለ ቃለ ምልስ አድርገን ነበር፣ በፌስቡክም ላይ በቀጥታ ስናስተላልፈው ነበረ። እስቲ ከተናገረው ውስጥ አንዱን ወስደን ለአድማጮቻችን እናሰማ መሪነት ኦሮሞ ኮሚኒቲ እና ካናዳና አሜሪካ ውስጥ የምኖሩ ወደ ሰላሳ አምስት የሚሆኑ ኮሚኒቲ ኦርጋናይዜሽን አንድ ላይ መጥተው ይህንን ስብሰባ አደረጉ። በተጨማሪም የኢትዮጵያ ኮሚኒቲ፣ የኦጋደን ኮሚኒቲ፣ የሶማሌ ኮሚኒቲ ከኛ ጋር መርች እያደረጉ ናቸው እና በአንድ በዩኒቲ ነው መርች እያደረግን ያለ ነው። ዋናው አላማ አንደኛ የኦባማ አድሚኒስትሬሽን ወደ መጨረሻ እድሜ እየመጣ ስለሆነ እንደዛም ደግሞ በምርጫ ዘመን ስለሆነ ኢትዮጵያ ውስጥ ያለው የግድያ፣ የዘረፋ፣ ሰውን ያላ ምክንያት መግደል፣ በእስር ቤት መቃጠል ይህ ሁሉ እንዲቆም ነው የምንፈልገው። ኢትዮጵያ ወደ ማትመለስበት ሲትዌሽን ላይ እየሄደች ስለሆነ የኤትኒክ ኮንፍሊክት ወይንም ደግሞ የብሔረሰቦችን ኮንፍሊክት የሚያነሳ አካሄድ እዛ ውስጥ ስላለ የኦሮሞ ማህበረሰብ ወዳድ ማህበረሰብ ሁሉም ብሄረሰብ አጠቃሎ መወድ ማህበረሰብ፣ ይሄ ነገር በአስቸኳይ በሀገሪቱ ውስጥ እንድቆም፣ የታሰሩት ሰዎች እንድፈቱ፣ በጠቃላይ ወደ 25 ሺህ የሚሆን የኦሮሞ ሕዝብ የታሰረው እንድፈታ፣ ትምህርት ቤት ያቆሙት ተማሪዎች በሰላም ማማር እንድችሉ፣ ይህን እንድናደርግ ነው የእኛን የዩናይትድ ስቴትስ ፕሬዚዳንትና እንግዲህ ጽዮን ያነጋገርሻቸው አዘጋጆቹ ናቸው። ባለፈው ሳምንት የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር በአፍሪካ ጉዳዮች ሊንዳ ቶማስ ግሪንፊልድን አነጋግረናቸው ነበረ። የዩናይትድ ስቴትስ መንግስት በጥብቅ በኢትዮጵያ ያለውን የሰብአዊ መብት ሁኔታ በተለይ በዜጎች ላይ የሚደረጉ ግድያዎችና ስርዓቶችን እንደሚያወግዙ ገልጸዋል። ከኢትዮጵያ መንግስት ባለስልጣናትም ጋር ሁኔታዎች እንዲስተካከሉ እየተመካከሩ መሆኑን ገልጸዋል። ሆኖም ያሉት እርዳታን በተመለከተ ግን ከኢትዮጵያ መንግስት ጋር በአጋርነት ለመስራት ዝግጁ መሆናቸውን ነው የገለጹት እንግዲህ ከዛ በተጨማሪ ዜጎች ቢሮቸው እየመጡ የሚያነሱትንም ድምጽ አንስቼላቸው ነበር እሱን አስመልክቶ ያሉት በሀገራቸው መናገር የማይችሉ ሰዎች ድምጻቸውን የሚያሰሙባት ሀገር ዩናይትድ ስቴትስ ናት ሲሉ በንጽጽር ያስቀመጡታሉ አዎ እንግዲህ እነዚህ ማስተባባሪዎች የሚሉት ምንድን ነው ድምጻችንን በማሰማታችን ሰሚነት እናገኛለን ብለን እናስባለን። በነጻነት የምንኖርበት አገር ስለሆነ ታክስ ከፋዮችም ስለሆንን ብለዋል። ጥሩ ምላሽ እያገኙም እንደሆነ ተናግረዋል። ከምክር ቤቱ የሴኔት አባላት ወጥተው እንዳነጋገሯቸውና ግፊት እንደሚደረግና ና ጥሩ ምላሽ የሰብአዊ መብት ጥሰቱ እንዲቆም ጥሩ ምላሽ እንደሚያገኙ ነግረውኛል። ከዛ በተረፈ ደግሞ ለአንዳንዶቹ የሰልፉ ተሳታፊዎች ጥያቄ አንስቼላቸው ነበር። የኢትዮጵያ መንግስት ዲያስፖራ ያሉ ኢትዮጵያውያን ነገሩን እንደሚያጋንኑ መረጃ በሌላቸው ነገር ላይ ተመስርተው እንደዚህ እንደሚያደርጉና ከጩኸት የዘለለ ነገር ከኢትዮጵያ መንግስት አሁን እንደዚህ አይነት ነገር ይሰማል ና ይከሳችኋል የኢትዮጵያ መንግስት ብዬ ጠይቅያቸው ነበረ። ፊጣ ሞቲ የተባለ ከሂውስተን ቴክሳስ የመጣ የሰልፉ ተሳታፊ ከሩቅ ሀገር ነው የመጣው። ይህንን ብሎ ነበር ኢትዮጵያ ለዛ ለአሁን ለሚገዛው መንግስት ከአምላክ በኃላፊነት የተሰጠች አይደለችም። የህዝብ ተወካይ ከሆኑ መቶ በመቶ ደፍነን ያሸነፍነው ምርጫ እያሉ መቶ በመቶ በአንድ አመሳ በማይደርስበት ጊዜ ሪጀክት ሲሆኑ ይህ ምንድ የሚያመለክተው? አንድ እንደገና እኛ ደግሞ ከዚ ሀገር ወጣን እንጂ አገራችን ከውስጣችን አልወጣም። መብታችን ነው፣ ፉል ራይት አለን፣ ሙሉ መብት አለን። ለሀገራችን ለመሟገት ለህዝባችን ለሚገደለው መናገር ሙሉ መብት አለን። ማንም ለእነሱ የግል ኢትዮጵያ ሰጣቸው? የሁላችንም አገር ናት። ስለዚህ ዲያስፖራ ብሎ ህዝቡን ለመለያየት እኛ ምን ጊዜ ተርፎን አይደለም። ስራችንን ጥለን ሰላማዊ ሰልፎተን በየጊዜው ምንጮሆ እዛ ላይ የሚደርሰው አትሮሲቲ ቤተሰቦቻችን አሉን። ዊ ሀቭ ኢሚዲየት ፋሚሊ ዴር ማይ ማማ ኤስ ዴር ማይ ዳድ ዴር። ሶ ይሄ ህዝብን ለመለየት 26 ዓመት የጠቀሙበት ሲስተም ነው። አይሰራም ከእንግዲህ በዛሬ ዕለት በዋሽንግተን ዲሲ እና አካባቢዋ የሚኖሩ ከሌሎች አካባቢዎችም የመጡ ኢትዮጵያውያን ያሰሙትን ድምጽ ነው። በዩናይትድ ስቴትስ መዲና አስቀድመን ያሰማናችሁ። በነገራችሁ ላይ የዩናይትድ ስቴትስ ኮንግረስ በኢትዮጵያ ያለውን የሰብአዊ መብት ጥሰት አስመልክቶ ኤችአር 16 የሰብአዊ መብት ውሳኔ 16 የሚባል በንዑስ ኮሚቴው በኮንግረሱ በንዑስ ኮሚቴ አሳልፏል። ይህንም በተመለከተ ኢትዮጵያውያንም አብረው እየሰሩ እንደሆነ እናውቃለን። ጽዮን እናመሰግናለን። ተጨማሪ ዘገባ ይኖር ይሆናል? አዎ፣ እኔም ሄኖክ በጣም አመሰግናለሁ። ተጨማሪ ዘገባዎችም እንግዲህ ከምሽቱ ሶስት ሰዓት በሚኖረው የመደበኛ ትክክለኛ የስርጭት ጊዜ ይጠብቁ። ፌስቡክ ላይ ደግሞ አት ቪኦኤ አማሃሪክ ላይ ጽዮን የሰራቻቸው ከሱራፌል ጋር የሰሯቸው ቪዲዮዎች አሉ። እነሱን ተመልከቱ። አስተያየቶቻችሁን አሁንም አድርሱ። እናመሰግናለን። Hello Jogjiga, Hello Goday, Hello Kabir Dahar, Hello Daga Hello Dere Dabe, Hello Shenile Gabina VOA, Gabina Gabina Gabina One more time, Gabina VOA, Gabina Gabina Gabina, Gabina, Gabina. Gabina, Gabina, Gabina. ጋቢና ቪኦኤ ይቀጥላል። አድማጮቻችን እንግዲህ ላለፉት ሁለት አስርት ዓመታት የኢትዮጵያ ምጣኔ ሀብት የአፍሪካም በርካታ የአፍሪካ ሀገሮች ምጣኔ ሀብት በሰፊው እያደገ እንደነበረ ስንሰማ ቆይተናል። የዓለም አቀፍ ተቋማትም ይህንኑ ሁኔታ ነው ሲገልጹ የቆዩት። ለመጪዎቹ ሁለት ዓመታት ግን መቀነስ እንደሚያሳይ የአፍሪካ ልማት ባንክ እና የተባበሩት መንግስታት የልማት ፕሮግራም ትንበያ አመልክቷል። ለዚህ ምክንያቱ በኤልኒኞ ምክንያት የተከሰተው ድርቅና የወቅቱ የአገሪቱ ሁኔታ መሆኑን የተለያዩ ዘገባዎች እየወጡ ነው። እንግዲህ ወቅታዊ የፖለቲካ ሁኔታው ተጽዕኖ አያሳድርም ሲሉ ደግሞ የኢትዮጵያ የፋይናንስና የኢኮኖሚ ትብብር ሚኒስትር ዴታ ተናግረዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል። ዛሬ ይፋ የተደረገው ሪፖርት የአፍሪካ አገራት ያለፉት ሁለት ዓመታት እድገትና የመጪዎቹ ትንበያ የተካተተበት ነው። ደካማ ዓለም አቀፍ ኢኮኖሚ፣ አነስተኛ የአህጉሪቱ ምርቶች ዋጋና በአንዳንድ አካባቢዎችም አስቸጋሪ የአየር ሁኔታ እያጋጠመን ቢሆን፣ የአፍሪካ ኢኮኖሚ በጥሩ ሁኔታ መቀጠሉ ተመልክቷል። አማካኝ ዓመታዊ ምርት በ2015 ዓ ም በ3.6 በመቶ ማደጉ፣ ይህም ከዓለም አቀፉ አማካኝ ከ3.1 በመቶ የተሻለ መሆኑ ተገልጿል። በኢትዮጵያም እንደ አውሮፓያን አቆጣጠር የ2014ና 15 እድገት ከፍተኛ መሆኑ ተጠቅሷል። የያዝነውን ጨምሮ በመጪዎቹ ሁለት ዓመታት ግን እድገቱ እንደሚቀንስ ነው በተባበሩት መንግስታት የልማት ፕሮግራም የኢኮኖሚ ባለሙያ በሆኑት ኃይሌ ክብረት የቀረበው ሪፖርት ያመለከተው። ሪፖርቱ የሚያተኩረው ባለፉት ሁለት ዓመታት ላይ ይፋ የእድገት መጠንና የቀጣይ ሁለት ዓመታት ትንባያ ላይ ነው እንደ አውሮፓውያን ዘመን አቆጣጠር በ2014 የኢትዮጵያ እድገት 10.3 በመቶ ነበር። በ2018 ዓ ም ደግሞ 10.2 ነበር። በጣም በሚያስደንቅ ሁኔታ ያደገ አሁን ይፋ የተደረገው ትንበያ ግን ይህንን እድገት እየቀነሰ እንደሚመጣ ያሳያል። ለመጪዎቹ ሁለት ዓመታት 8.1ና 7.7 ከመቶ ይሆናል እድገቱ። የዋጋ ግሽበቱ ግን ባለፉት ሁለት ዓመታትም ሆነ በቀጣዮቹ ሁለት ዓመታት በአንድ አሃዝ ላይ የተወሰነ ይሆናል። እናም ኢትዮጵያ በ2014ና 15 ከፍተኛ እድገት አሳይታለች። በ2016ና 17 ደግሞ መቀዛቀዝ እናያለን። በዋነኛነት በልኞ በሌሎችም ምክንያቶች ይህኛውም እድገት ግን ከምስራቅ አፍሪካ አማካይ በጣም የተሻለ ነው። የኢኮኖሚ እድገቱ እንዲቀንስ የሚያደርጉት ሌሎች ምክንያቶች ምን እንደሆኑ ባለሙያው አልጠቀሱም። ወቅታዊው የፖለቲካ ሁኔታ ከእነዚህ ምክንያቶች አንዱ እንደሆነ የተጠየቁት የኢትዮጵያ የፋይናንስና ኢኮኖሚ ትብብር ሚኒስትር ዴታ አህመድ ሺዴ ግን አሉታዊ መልስ ሰጥተዋል ግሮ በወቅታዊ የአገሪቱ ሁኔታ ከሚኖረው የእድገት ትንበያ ጋር ምንም አይነት ግንኙነት የለውም። በምርት ላይ በአገልግሎት ዘርፍ ላይ በኢንቨስትመንት በማኒፋክቸሪንግ በምንም አይነት ተጽዕኖ የለውም። ሁሉም ዘርፎች እድገታቸውን ቀጥለዋል። ስለዚህ በአገሪቱ የምርት ስርዓት ላይ የተፈጠረ መስተጓጎል የለም። በዚህ መልኩ ነው መታየት ያለበት። የወቅቱ የፖለቲካ አለመረጋጋት በእድገታችን ትንበያ ላይ ተጽዕኖ የለውም። ይህም ሆኖ ትንበያው የአዘጋጆቹን እይታ ብቻ የሚያንጸባርቅ መሆኑን ነው ሚኒስትር ዴታው ያስረዱት በነገራችን ላይ ይህ ትንበያ ያዘጋጁት ሰዎች እምነት ነው የሚያንጸባርቀው የእኛን መንግሥት አስተሳሰብ አይደለም ስለዚህ ሁለት አገሮች ትንበያቸው ላይ ተጽዕኖ አሳድረዋል በደንብ የምናውቃቸው ነገሮች አንደኛው የኤልኒኞ ተጽዕኖ ላይ ያላቸው እይታ ሁለተኛው ደግሞ ከዓለም አቀፍ ፍላጎት አንጻር ያላቸው እይታ ናቸው። የነዳጅ ይዞታን የመሳሰሉ ዋጋ በመቀነሱ በርካታ የአፍሪካ ሀገሮች ተጎድተዋል። ስለዚህ ለአፍሪካ ምርቶች ያለው ፍላጎትን በተመለከተ አጠቃላይ ምልከታው ዝቅተኛ ነው። በትንበያው ላይ ተጽዕኖ ያሳደሩት ሁለት እይታዎች እነዚህ ናቸው። በአፍሪካ ልማት ባንክና በተባበሩት መንግስታት የልማት ፕሮግራም ይፋ የሆነው የኢትዮጵያ እድገት ትንበያ በዓለም አቀፉ የገንዘብ ድርጅት አይኤምኤፍ እየቀረበ ካለው ከፍ ያለ በመንግስት እየተገለጸ ካለው ግን ያነሰ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። አሁን በቀጥታ ይህንን ሁኔታ የሚያብራሩልን ባለሙያ እናቀርባለን። ጥያቄዎቻችሁን አት ቪኦ ማሐሪክ ላይ በፌስቡክ ላኩልን። ዶክተር አክሎግ ቢራራ ናቸው መስመር ላይ ይገኛሉ። ወደ ጋቢና እናሳፍሮት። ዶክተር አክሎግ እሺ፣ አመሰግናለሁ አቶ ሄኖክ መልካም። እንግዲህ ከላይ አድምጠዋል። የተለያዩ የእድገት ትንበያዎች ናቸው እየተሰጡ ያሉት የኢትዮጵያን ምጣኔ ሀብት እድገት አስመልክቶ፣ ከዚህ በፊት የተነጋገርንባቸው ደግሞ የዓለም የገንዘብ ድርጅት አይኤምኤፍ ትንበያዎችም አሉ የእርስዎ እይታ እንግዲህ አይኤምኤፍ ያደረገውን ዘገባ አይቻለሁ፣ ዓለም ባንክም ያደረገውን ሌሎችም አሉ። ከነዚህ ውጭ ደግሞ ሌሎች ማየት ያለብን ድርጅቶች አሉ። ለምሳሌ ሄሪቴጅ ፋውንዴሽን በነጻነት በኩል የሚያደርገው ዘገባ፣ ኦክላንድ ኢንስቲትዩት በቅርቡ ያወጣው ዘገባ ሌሎችም አሉ እና እኔ በጣም የሚያስደነግጠኝ ምንድን ነው በኢትዮጵያ ውስጥ ላለፉት አሁን አስር ወር ሊሆን ነው በኦሮሞያና ባለፉት ሁለት ወራቶች በአማራው ክልል በሚባለው ምንም እርጋታ እንደሌለ ይታወቃል። ለምሳሌ ገበያም ብንወስድ፣ ሰው በቤቱ እገባ የኢኮኖሚ እገባ በሚያደርግበት ጊዜ ገበያ የለም ማለት ነው። መንገዶች ሲዘጉ እንቅስቃሴ የለም ማለት ነው። የኢኮኖሚ እንቅስቃሴ የለም ማለት ነው። እንግዲህ ኢትዮጵያ የመጀመሪያ ሀገር መሆኗ ነው። የፖለቲካ ህውከት በኢኮኖሚ ላይ ጫና የለም ተብሎ ሲነገር የመጀመሪያ ጊዜ መሆኑ ነው። ጫና አለ ብዬ እከራከራለሁ። መዋቅራዊ የሆኑ ችግሮች እኮ ኢትዮጵያ ውስጥ አሉ። ለምሳሌ የስራ እድል ምን ያክል ተፈጥሯል ብለን ብንጠይቅ በዓመት ኢትዮጵያ የስራ እድል መፍጠር ያለባት ሁለት ነጥብ አምስት ሚሊዮን ወጣቶችን የመቅጠር እድል መፍጠር ይኖርበታል ማለት ነው። ስለዚህ የእርሻው ክፍል ዘመናዊ ካልሆነ፣ የኢንዱስትሪ ክፍሉ እያደገ ካልሄደ የት ነው እንጂ ይሄ የስራ እድል ለወጣቶች የሚፈጠረው? አብዛኛው የኢትዮጵያ ሕዝብ እኮ ወጣት ትውልድ ነው እና እኔ በጣም የሚያሳስበኝ ምንድን ነው የፖለቲካው ችግር በኢኮኖሚ ላው ጫና የለውም ከተባለ ችግሩን ለመፍታት አንችልም የሚል ግንዛቤ ላይ እደርሳለሁ። አሁን ሄሪቴጅ ፋውንዴሽን ያቀረበውን ዘገባ ብናየው እድገቱ ፍትሃዊ አለመሆኑን፣ ዘላቂነት የሌለው መሆኑን፣ የተዛባ መሆኑን ያሳያል ይህን ከየት አመጣችሁት ብሎ መጠየቅ አስፈላጊ ነው። መረጃ አለ ወይንስ መረጃ የለም ብሎ መጠየቅ አስፈላጊ ይመስለኛል። ነገር ግን ወጣቶች በሚጠየቁበት ጊዜ በየቦታው በከተማ ውስጥ ያሉ ወጣቶች ተምረው የስራ እድል የሌላቸው መሆኑ ይናገራሉ። ራሳቸው ወጣቶቹ ይናገራሉ፣ ቤተሰቦችም ይናገራሉ እና ይሄ የለም ብሎ መናገር በጣም ያሳፍራል፣ ያሳፍራላችኋል እኔ እንደሚመስለኝ። ምክንያቱም እነዚህ ወጣቶች ናቸው እኮ ሊፈጥሩ የሚችሉት። እነዚህ ወጣቶች እኮ ናቸው እድል ካላቸው ስራዎችን የሚፈጥሩ የስራ እድልን የሚፈጥሩ ኑሯቸውን አሻሽለው በአገራቸው ለመኖር የሚችሉ አገራቸውን ከአደጋ ለመከላከል የሚችሉ እኮ እነዚህ ወጣቶች ናቸው። በአሁኑ ወቅት በባህር ዳር፣ በአዋሳ በሌሎች ቦታዎች በኦሮሞ ክልል በአብዛኛው የኦሮሞ ክልል በአብዛኛው የአማራ ክልል የስራ እድል እንቅስቃሴ የለም። የኢኮኖሚ እንቅስቃሴ የለም። ነጋዴዎች ለመንግስት፣ ልጆቻችን እየገደላችሁ እኛ ግብር አንከፍልም የሚባሉበት ሀገር እኮ ኢትዮጵያ ነው። እና እኔ አስቸጋሪ ሆኖ የማገኘው ምንድን ነው፣ እርግጥ ነው የኢኮኖሚ ዕድገት መሰረታዊ የሆኑ ልማቶችን እንዳስገኘ ከዚህ በፊት በቃለ መጠይቆች ላይ እንደማምን ተናግሬያለሁ። መንገዶች ተሰርተዋል፣ ፎቆች ተሰርተዋል፣ ከተሞች ተስፋፍተዋል፣ ይህ ሁሉ ግድቦች ተሰርተዋል። ይህ ሁሉ የሚያከራክር አይደለም። ግን ይሄ መሰረታዊ የሆኑ ችግሮችን የሰብአዊ ችግሮችን የመኖር አለመኖር፣ የመብላት አለመብላት፣ በአገር ውስጥ እንደ ልብ የመንቀሳቀስ እድሎችን ፈጥሯል አልፈጠረም የሚለው በገሀድ በሀቅ አሉታዊ የሆነ መልስ ነው ሊሰጠው የሚገባውና የሚገባውም ይሄ ነው። ዶክተር አክሎግ እንግዲህ እናንተ ማስተያየቶቻችሁን አትቪያ ማሀሪክ ላይ ላኩልን የኢትዮጵያ የገንዘብና የኢኮኖሚ ትብብር ሚኒስትር ዴኤታ የሰጡትን እስኪ እናሰማችሁ። የእናንተን አስተያየቶች ላኩልን። ለዶክተር አክሎግ ቢራራም ጥያቄዎች ካሉ ፌስቡክ ላይ ላኩልን። አሁን ወቅታዊው የአገሪቱ ሁኔታ ከሚኖረው የእድገት ትንበያ ጋር ምንም አይነት ግንኙነት የለውም። በምርት ላይ፣ በአገልግሎት ዘርፍ ላይ፣ በኢንቨስትመንት በማኒፋክቸሪንግ ላይ ምንም አይነት ተጽዕኖ የለውም። ሁሉም ዘርፎች እድገታቸውን ቀጥለዋል። ስለዚህ በአገሪቱ የምርት ስርዓት ላይ የተፈጠረ መስተጓጎል የለም። የወቅቱ ሁኔታ በእድገታችን ትንበያ ላይ ተጽዕኖ የለውም። የኢትዮጵያው የገንዘብና የኢኮኖሚ ልማት ትብብር ሚኒስትር ዴታ የሰጡት አስተያየት ነው። የእናንተንም አስተያየት ላኩልን። ዶክተር አክሎግ ቢራራ መስመር ላይ አሉ። ዶክተር አክሎግ እንግዲህ በዚህ ሳምንት ባሳለፍነው ሳምንት የኢትዮጵያ መንግስት ጠቀም ያለ ዓለም አቀፍ እርዳታ አግኝቷል። በተለይ ስደተኞችና ፍልሰተኞችን ለማፈናቀል ከአውሮፓ ኅብረት እንደዚሁም ከዩናይትድ ስቴትስ መንግስት ጋር አጋር ሆኖ ሊሰራ ተቀምጧል እና በዛን ጊዜ ያነጋገርኳቸው ኢትዮጵያውያን ሲገልጹ የነበሩት ይህንን መንግስት ለማቆም የሚያስችል የገንዘብ እርዳታ ነው ሲ ሲሉ ነበር። እርስዎ እንዴት ነው የሚያዩት? አመሰግናለሁ። መጀመሪያ አንዲት አንዲት ነገር ለመጨመር ብችል ቅድም ሚኒስትር ዴኤታው ሲናገሩ የፖለቲካ ህውከቱ በኢኮኖሚ እድገቱ ላይ ምንም ህውከት የለውም ችግር የለውም ብለዋል። ይሄ ከሆነ ኢትዮጵያ በዘላቂነት ሪዚሊየንት የሆነ ኢኮኖሚ አላት ማለት ነው። ለምንድን ነው እንጂ አስራ ስምንት ሚሊዮን የሚሆን የኢትዮጵያ ሕዝብ የምግብ እርዳታ የሚያስፈልገው ብለን ብንጠይቅ መልስ የላቸውም። እሳቸው እና አሁን የአውሮፓ የጋራ ገበያ ዓለም ባንክ ዩኬ እና አሜሪካኖች ለዚህ መንግስት የሰጡት ገንዘብ እጅግ በጣም አስደንቆኛል። አጠያያቂም ነው። ለምንድን ነው አጠያያቂ የሚሆነው? በመንግስትና በህዝብ መካከል እጅግ በጣም አደገኛ የሆነ ችግር እንዳለ፣ አለመግባባት እንዳለ ራሳቸው አሜሪካኖችም የአሜሪካን ጋዜጦችም ያው ለመዳሰስ የሚችሉት አልጀዚራ የመሳሰሉት ዘገባ አድርገውበታል። ይሄ ሁኔታ በአገር ውስጥ አለመረጋጋት፣ በአገር ውስጥ በህዝብና በመንግስት መካከል ትልቅ የከፋ ልዩነት አለ እየተባለ በአሁኑ ጊዜ ለስደተኞች ተብሎ ከአምስት መቶ እስከ አንድ ቢሊዮን ዶላር ድረስ ባለፈው ሳምንት በተባበሩት መንግስታት ዙሪያ በተሰጠበት ጊዜ ምንድን ነው የሚያሳየው? ይሄ ለኢትዮጵያ ህዝብ ማሰብን ያሳያል? አያሳይም። በእኔ በኩል በፍጹም ለኢትዮጵያ ህዝብ ማሰብን አያሳይም። ለምንድን ነው እንጂ በኢትዮጵያ ውስጥ የስራ ዕድል የለም ብያለሁ። ቀደም ምስል ኢትዮጵያ ስደተኞችን የምታስተናግድ መሆኗ ከዚህ በፊት በተደጋጋሚ ተነግሯል። እንግዲህ ይህች ስደተኞችንን የምታስተናግድ አገር ግዙፍ የሆነ ገንዘብ ሲሰጣት ምንድን ነው የሚሆነው? ይሄ ግዙፍ ገንዘብ ለኢትዮጵያ ወጣቶች ምንም ፋይዳ የለውም። ለኢትዮጵያ ሕዝብ፣ ለሚራበው ሕዝብ፣ ሸምቶ ለሚኖረው ሕዝብ ምንም ፋይዳ የለውም። ስራ አድር የስራ እድል ለሌለው ሕዝብ ምንም ፋይዳ የለውም። ዶክተር አክሎግ እንግዲህ ነትን የዲፕሎማቲክ ጠንካራ ጥንካሬን ያስገኝለታል ለዚህ መንግስት በተጨማሪ ላይ ውይይታችንን እዚህ ላይ እናቁመውና ፌስቡክ ላይ አት ቪኦኤ አማሪክ በቀጥታ ደግሞ ከእርሶም ጋር የምንወያይበት ይሆናል። ለዛሬው ግን ጋቢና መጥተው ስላስረዱ እናመሰግናለን። እንደ አውሮፓውያን አቆጣጠር ከመስከረም ሶስት ጀምሮ ወደ ሰላሳ ሺህ የሚጠጉ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ መግባታቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ኮሚሽኑ እንዳለው በቀን አንድ ሺህ ደቡብ ሱዳናውያን ኢትዮጵያ መግባታቸውን ቀጥለዋል። እስክንድር ፍሬው ዝርዝሩ አለው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዛሬ ያወጣው መግለጫ እንደጠቆመው ኢትዮጵያ ጋምቤላ የደረሱት ደቡብ ሱዳናውያን 29769 ናቸው። ይህም እንደ አውሮፓውያን አቆጣጠር ከመስከረም 3 ጀምሮ ማለትም አንድ ወር ባልሞላ ጊዜ ውስጥ መሆኑን አስረድቷል። በቀን በአማካኝ 1000 ስደተኞች ወደ ጋምቤላ ላይ እየመጡ መሆኑንም ጠቁሟል። ወደ ኢትዮጵያ እየገቡ ካሉት ደቡብ ሱዳናውያን ስደተኞች 80 ከመቶ የሚሆኑት ከአፕር ናይል፣ 17 ከመቶ የሚሆኑት ደግሞ ከጆንግሌ መሆናቸውን መግለጫው አስረድቷል። እንደ መግለጫው ሰሞኑን የገቡትን ጨምሮ 311 ሺህ ደቡብ ሱዳናውያን ስደተኞች በኢትዮጵያ ይገኛሉ። የእነዚህን ስደተኞች ፍላጎት ለማሟላት 113 ሚሊዮን ዶላር እንደሚያስፈልግ ያመለከተው ኮሚሽኑ እስካሁን የተገኘው 10 ከመቶ መሆኑን ያስታወቀው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል። ድሮ ድሮ ድሮ የሚል ዘፈና ድል ኋላ የሚሰማኝ ኖሮ ኖሮ ኖሮ ዲጄ ፋቱ ነው ዝግጅታችንን የመራልን ሙዚቃም የመረጠው ስናስተናግዳቸው ያመሸነው ሄኖክ ሰማ እግዜርና እኔም መስታወት አረጋው። መልካም ምሽት። ሙዚቃውን እናጣጥም ልቤን ሰላ ነበው ተስጦና ህልሜ በፍጹም ሳይገባ